አፍሪካ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪካ ከተጻፉት የተወሰኑትን ጨምቆ ያቀርባል። ኢትዮጵያና ሱዳን ፖርት ሱዳንን አብረው ለማልማት እንደተስማሙ ታወቀ። ኢትዮጵያና ጅቡቲ በመንግስት የንግድ ተቋማት የአክሲዮን ድርሻ ለመለዋወጥ መስማማታቸው ተገለጸ። የኢትዮጵያ መንግስት የወታደራዊ ኃይል የማዳበሪያ ኩባንያ ኮንትራክት ሊሰርዝ ይችላል ተባለ የሚል ትርዕሶች ነው። በዛሬው አፍሪካ በጋዜጦች ቅንብራችን የምንመለከተው ኢትዮጵያ በሱዳን ትልቁ የባህር ወደብ ፖርት ሱዳን ላይ የአክሲዮን ድርሻ እንዲኖራት ከሱዳን ጋር መስማማታቸውን ባለስልጣኖች ትላንት ሐሙስ እንደገለጹ ሮይተርስ የዜና አገልግሎት ዘግቧል። በየብስ የተከበበችው ኢትዮጵያ የምትጠቀምባቸው የባህር መውጫ በሮችን የማስፋት እቅድ እንዳላት ዘገባው ገልጿል። ኢትዮጵያና ሱዳን ትላንት ካርቱም ላይ ይህን ስምነት ያደረጉት የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ እና የሱዳን ፕሬዚደንት ዑመር ሐሰን አልበሽር ተገናኝተው በተነጋገሩበት ወቅት ነው። የሁለቱም አገሮች መሪዎች ፖርት ሱዳንን አብረው የማልማት እቅድ እንዳላቸው የኢትዮጵያ የውጭ ጉዳይ ሚኒስቴር ቃል አቀባይ መለስ ዓለም መግለጻቸውን ሮይተርስ የዜና አገልግሎት አስነብቧል። ብሉምበርግ የዜና አገልግሎት ድረገጽ ኢትዮጵያና ጅቡቲ ጽኑ የኢኮኖሚ ውህደት ለማድረግ ባላቸው እቅድ መሰረት አየር መንገዶችን፣ ወደቦችንና የቴሌኮሙኒኬሽን ኩባንያዎችን በመሳሰሉ ስትራቴጂያዊ የመንግስት የንግድ ተቋማት የአክሲዮን ልውውጥ ለማድረግ መስማማታቸውን ዘግቧል። ስምነቱ በገቢ ከአፍሪቃ ትልቁ በሆነው የኢትዮጵያ አየር መንገድ የአክሲዮን ድርሻ መለዋወጥን እንደሚያቅፍ የጅቡቲ የገንዘብ ሚኒስትር ኤልያስ ደዋሌ መግለጻቸውን የጅቡቲ ሆራይዘን ኦይል ተርሚናል፣ ዶራሌ ቦንቴነር ተርሚናል፣ የኢትዮጵያ ቴሌኮሚኒኬሽን ኮርፖሬሽንና ጅቡቲ ቴሌኮም ኤስኤም በአክሲዮን ድርሻ ልውውጥ ውስጥ እንደሚካተቱ የጅቡቲ የገንዘብ ሚኒስትር መግለጻቸውን ድረገጹ ጠቁሟል። ስምምነቱ በፖለቲካ ደረጃ የጸደቀ ሲሆን ሁለቱ ሀገሮች የሚመሰረቱት ኮሚቴ በዝርዝር ሁኔታው ላይ እንደሚሰራ ባለፈው ሰኞ በስልክ መናገራቸውን የኢትዮጵያ የማስታወቂያ ሚኒስትር አህመድ ሺደ ስለ ስምነቱ በቴክስት በላኩት መልእክት ማረጋገጣቸውን ብሉምበርግ ድረገጽ ላይ የወጣው ጽሁፍ ጠቁመዋል። ኢትዮጵያና ጅቡቲ ይህን ስምነት ያደረጉት ጠቅላይ ሚኒስትር ዶክተር አብይ አህመድ ባለፈው ሳምንት ማብቂያ ላይ ጅቡቲን በጎበኙበት ወቅት ነው። ጅቡቲ በኢትዮጵያ ጠቅላይ ሚኒስትርነት የጎበኟት የመጀመሪያዋ የውጭ ሀገር ሆናለች። ዓለም አቀፍ የገንዘብ ድርጅት በኢኮኖሚ እድገት ፍጥነት ከመላ አፍሪካ ቀዳሚ ቦታ መያዟን የገለጻት በየብስ የተከበበችው ኢትዮጵያ ወደ ውጭ የሚላክ ሸቀጣ ሸቀጧን ለማበራከት በምትሞክርበት በአሁኑ ወቅት ወደብ ባላቸው ጎረቤት ሀገሮች ለመተማመን ትገደዳለች ይላል ብሉምበርግ ድረገጽ ላይ የወጣው ዘገባ። ጠቅላይ ሚኒስትር አብይ ሁለቱ ሀገሮች የመንግስት ይዞታ የሆኑትን የንግድ ተቋማት የአንዱ ብቻ ሳይሆን የሁለቱም ንብረት አድርገው ማየት አለባቸው ሲሉ ለጅቡቲ ባለስልጣናት መናገራቸውን የገንዘብ ሚኒስትር ደዋሌ ጠቁመዋል። ጠቅላይ ሚኒስትር አብይ አህመድ ደግሞ በፌስቡካቸው ባወጡት መግለጫ የሁለቱም ሀገሮች ባለስልጣኖች የሁለቱም ሀገሮች የኢኮኖሚ ውህደት ገቢራዊ እንዲሆን የመጣር ጠቃሚነት ላይ ጫና ማድረጋቸውን ገልጸዋል ሲል ብሉምበርግ ድረገጽ ላይ የወጣው ጽሑፍ ጠቅሷል። ጅቡቲ ባለቤትነቱ የዱባይ መንግስት የሆነው ዲፒ ወርልድ ጋር የነበራትን የስድስት ዓመታት ኮንትራትን አስመልክቶ በተፈጠረው ጠብ ምክንያት የሀገሪቱን ወደብ ለማስተዳደር የነበረውን ውል ከሁለት ወራት በፊት ካቋረጠች ወዲህ በወደቧ ላይ መዋዕለ ንዋይ አፍሳሾች ስትፈልግ መቆየቷን ሮይተርስ የዜና አገልግሎት ገልጿል። ጅቡቲ የህንድ ውቅያኖስና ቀይ ባህር የሚገናኙበት ቦታ ላይ ስለምትገኝ ዩናይትድ ስቴትስን፣ ቻይናን፣ ጃፓንንና ፈረንሳይን ለመሳሰሉት ሀገሮች ስትራቴጂያዊ ቦታ ሆናለች። እነዚህ ሀገሮች ሁሉ በዛች በትንሹ ሀገር ወታደራዊ ሰፈሮች አሏቸው ይላል ሮይተርስ የዜና አገልግሎት። አሁንም ብሉምበርግ የዜና አገልግሎት በዘገበው መሰረት የኢትዮጵያ መንግስት ለሀገሪቱ ወታደራዊ ኃይል ሰጥቶት የነበረውን የማዳበሪያ ኩባንያ ኮንትራት ሰርዞ ለዓለም አቀፍ ተቋራጮች ሊሰጥ እንደሚችል የመንግስት የንግድ ዘርፍ ሚኒስቴር ገልጿል። የወታደራዊ ኃይል ኮንትራት ከተሰረዘ አዲሱ ጠቅላይ ሚኒስትር ለጸጥታው ኃይል የሚደረገውን አድልዎ ለማቆም የገቡትን ቃል የመተግበር ምልክት አሳይቷል ማለት እንደሆነ ዘገባው ጠቅሷል። መንግስት በኦሮሚያ ያለውን የያዩ ውጥንን የመንግስት ይዞታ ለሆነው የብረታ ብረትና የኢንጂነሪንግ ኮርፖሬሽን የሰጠው ከስድስት ዓመታት በፊት ነበር። እስካሁን ባለው ጊዜ የተሰራው ታዲያ ሊከናወን ከሚገባው ከግማሽ ያነሰ ስራ መሆኑን የሚኒስቴሩ መስሪያ ቤት ቃል አቀባይ አቶ ወንድአፍራሽ አሰፋ መጠቆማቸውን የብሉምበርግ ዘገባ ገልጿል። ለወታደራዊ ኃይል የተሰጠውን ኮንትራት ሰርዘን ለሌላ ተቋራጭ ልንሰጠው እንችላለን። ይሁንና እስካሁን ባለው ጊዜ አልተወሰነም ብለዋል። ቃል አቀባዩ አያይዘውም፣ የውጭ ኩባንያዎች ያሉባቸው ሌሎች ኩባንያዎች ሊወዳደሩ እንደሚችሉ ቃል አቀባዩ ጠቁመዋል። ኦፊስ ሰይፈን ዴስፎስፌት የተባለው መሰረቱ ሞሮኮ የሆነው ማዳበሪያ አምራች ኩባንያ የውጡኑን ኮንትራት እንዲወስድ ከታሰቡት ኩባንያዎች መካከል ሊሆን እንደሚችል አቶ ወንድ አፍራሽ መናገራቸውን ነገር ግን ውሳኔ ላይ አልደረስንም ማለታቸውን የቡሉምበርግ ድረገጽ ጠቁመዋል። ሜቲክ በአፍሪካ ትልቅ ከሚባሉት ወታደራዊ ኃይሎች አንዱ የሆነው የኢትዮጵያ ወታደራዊ ኃይል ይዞታ ነው። የኢትዮጵያ የህዳሴ ግድብንና የተለያዩ የስኳር ፋብሪካ ልማትን ሲያንቀሳቅስ ቆይቷል። የጸጥታ ኃይሎች ከማንኛውም አይነት አሉ ነፃ ሆነው ህዝቡን በህገ መንግስቱ መሰረት ማገልገል አለባቸው ሲሉ ጠቅላይ ሚኒስትር አብይ በመንግስት ቴሌቪዥን በተላለፈ ንግግር ማስገንዘባቸውን ብሉምበርግ የዜና አገልግሎት አውስቷል። የብረታ ብረትና ኢንጂነሪንግ ኮርፖሬሽን የያዩ ውጥን 11 ቢሊዮን ብር ያስወጣል፣ በሁለት ዓመታት ውስጥ ይጠናቀቃል የሚል መግለጫ ባለፈው የካቲት ወር በኦሮሚያ ክልላዊ መንግስት ፌስቡክ ላይ ወጥቶ እንደነበረ ነገር ግን ኩባንያው ስራውን ለማጠናቀቅ ተጨማሪ 20 ቢሊዮን ብር እንደሚያስፈልገው መግለጹን የብሉምበርግ ረገጽ ላይ የወጣው ዘገባ ጠቁሟል። የቀድሞው ጠቅላይ ሚኒስትር ኃይለማርያም ማርያም ደሳለኝ ከስልጣን ከመሰናበታቸው በፊት ምክትላቸው የነበሩትን አሁን ደግሞ የጠቅላይ ሚኒስትር ዶክተር አብይ ምክትል የሆኑትን አቶ ደመቀ መኮንንን በሜቲክ ሊቀመንበርነት ሾመዋል። የወቅቱ ጠቅላይ ሚኒስትር ደግሞ የንግድ ሚኒስትር የነበሩትን ሲቪል በቀልቡ ላዶን የብረታ ብረትና ኢንጂነሪንግ ኮርፖሬሽን ዋና ስራ አስኪያጅ እንዲሆኑ ሾመዋል። የካቢኔ ሹምሽር ከመደረጉ በፊት ከስልጣን ለመሰናበት የጠየቁትን መጀር ጄኔራል ክንፈ ዳኘውን ይተካሉ ማለት ነው ይላል የብሉምበርግ ድረገጽ ላይ የወጣው ዘገባ። አድማጮች፣ የዛሬው አፍሪካ በጋዜጦች ዝግጅታችን እዚህ ላይ አበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆዩን።